ጠናስትልን፣ የተወደዳችሁ አድማጮቻችን ይህ ዓለም አቀፉ የአድቬንቲስት ሬዲዮ የመዝሙር ምርጫ ክፍለ ጊዜ ነው። እንደተለመደው ምርጥ ምርጥ የሆኑትንና መንፈስን የሚያድሱትን ግሩም ድንቅ የሆኑትን መዝሙሮች መራርጠን ይዘንላችሁ ቀርበናል። በሚኖረን ጊዜ ሁሉ እጅግ በጣም እንደምትባረኩ ባለሙሉ ተስፋ ነን። አድማጮቻችን በተደጋጋሚ በምናቀርባቸው መዝሙሮች ትልቅ በረከት እያገኛችሁ እንደሆናችሁ በቴክስት ስለምትጽፉልን እጅግ አድርገን እናመሰግናችኋለን። በድጋሚ ለማስታወስ ያህል በ0910828182 ላይ በጽሁፍ የመዝሙር ምርጫ ካላችሁ የመዝሙሩን ዘውግ ማለት የምስጋና መዝሙር፣ የጸሎት መዝሙር የአምልኮ መዝሙር እያላችሁ ብትልኩልን መራርጠን ግሩም ድንቅ የሆኑ የሚያድሱ መዝሙሮችን ይዘንላችሁ እንደምንቀርብ ቃል እንገባለን። እንግዲህ ዛሬ ወደ መራረጥንላችሁ የመዝሙር ምርጫ ስንሄድ የመጀመሪያው የመዝሙር ምርጫችን የአሜን ዜማ መዘምራን የሚዘምሩት መዝሙር ይሆናል። የመዝሙሩ መጠሪያ ባንተ ፊት ባንተ ፊት ይሰኛል። ከመዝሙሩ ስንኞች አንዱ እንዲህ ይላል። ከቋንቋ ከወገን፣ ከነገድ፣ ከህዝብ ሰዎችን ዋይተህ ወደ አብ ስታቀርብ ነጭ ልብስ ለብሼ በክብር እንድገኝ ውዱ የእኔ ወዳጅ እኔንም አስበኝ ይላል። እንግዲህ ግሩም ድንቅ የሆነው እኔንም መዝሙር እንጋብዛቸዋለን። ሰምተን እንመለሳለን። i got so watching what the to the the game do you get me with a i to and in i I am the one who is the one the the one who is the one who is the the one who is the one who is the the one who is the Fana omega A Benai እና ግሩም የሆነውን መዝሙር ሰምተን ተመልሰናል። በመቀጠል ደግሞ ቀኝ በቀኝ ምራኝ እያለች የምትዘምረውን እህታችን ሃሌሉያ ጸጋዬን ይዘንላችሁ እንቀርባለን። ሃሌሉያ የሰው ሥጋ የለበስኩ ኃጢአተኛ ነኝ፣ ጌታ ሆይ መንገዴን እንደ መንገድህ እንድጓዝ እርዳኝ እያለች ትዘምራለች። ይህ የሁላችንም ጸሎትና ምኞት ነውና መዝሙሩን እየሰማን በእውነት ጌታ አምላክ እንዲመራን ደግሞ በጸሎት መንፈስ በፊቱ መቅረብ እንድንችል እግዚአብሔር ይርዳን። تا بالزي በመቀጠል ተስፋ አለኝ ተስፋ አለኝ እያለ የሚዘምርልን ወንድማችን ዘማሪ ማሐሪ አንጋው ይሆናል። በሕይወት መከራ ብጓዝ አምላኬ መኖሩን ዘንግቼ ስዞር በምድር ላይ ተስፋ ቆርጬ መድህን ጌታዬ አለሁኝ አለኝ፣ በእውነት ተስፋ አለኝ ተስፋ አለኝ በሰማይ ቤት አለኝ እያለ ይዘምራል። ይህ እንግዲህ የሁላችንም ተስፋ ስለሆነ ከወንድማችን ጋር አብረን እንድንዘምር እንጋብዛቸዋለን። በሕይወት መከራ ቢበዛም እንኳ አምላኬ መኖሩ ዘንግቼ ስዞር ተስፋ Som et seneste med jeg giver dig til dig. Tætst falen, tætst falen, tætst mig Tas for land Tas for land Tas the beat, matahoo, verein ich alle geht alle geht alle das falle das falle das falle das test for a letter test for test i yes may i love ምስጋናን በፊት ወፈሳለው አሁን ተስፋ አግኝቻለው የሰማይ ቤት ጩሆኛለው በቤቱ ለአገልግሎት ቆማለው። ምስጋናን Tas på tas tæt tas dig, tæt af mig, bide dig, tæt på dig, tæt på dig, tæt på በመቀጠል የምናቀርብላችሁ መዝሙር አማላጄ የሚል ነው። ዘማሪ ኪሩቤል ማን ያዘዋል፣ አማላጄ ክቡር ኢየሱስ እያለ ይዘምርልናል። በሮሜ ምዕራፍ 8 ቁጥር 34 ላይ እንግዲህ ማን ነው የሚከሰን ይላል ነገር ግን በአብ ዘንድ ጠበቃ አለን፣ እሱም አማላጃችን የሆነው ኢየሱስ ክርስቶስ ነው ይላል። በዕብራውያን ምዕራፍ 7 ቁጥር 25 ደግሞ በእርሱ በኩል ወደ አብ የሚመጡትን ሁሉ ሊያጸድቃቸው የታመነና ጻድቅ አምላክ ክርስቶስ ኢየሱስ አማላጅ አለን ይላል። ስለዚህ እሱ ካለ ጠበቃ ካለን አማላጅ ካለን በሮሜ ምዕራፍ 8 ቁጥር 1ና 2 ላይ ከተናገርነው ዋና ነገር ይሄ ነው በአብ ዘንድ ደግሞ ታላቅ ሊቀ ካህና አለን፣ ስለኛ የሚታይ ይላልና አማላጄ አማላጄ ክቡር ኢየሱስ የሚለውን መዝሙር ጠበቃ እንዳለንና ለእኛም የሚታያ ደግሞ አዳኝ እንዳለን በማሰብ እንድንሰማው እንጋብዛቸዋለን። አማላጄ ክርስቶስ ኢየሱስ Kasimulu belai se mekedus, let in a ten te wa jalle, let keleleg tek omale. Amanadi Jesus, Kasimulu belai se mekedus, let in a ten te wa jalle, let ቆማነ በሰማያዊ ቤተ መቅደስ ደም ገባ ስለኔ ሊፈስ የእንስሳ ደም ተረቶኗል ፍጹም መስዋዕት ሆነታል አማላ Yes, Jesus, yes, yes, yes, yes, yes, I ሲያን ዣብብ አለባዬ ማነው? በፍርድ ወንበር ፊት ስቀምጥ ጠበቃዬስ ማነው? ክፉ ስራዬ ሲደረደር ማምለጫዬ ማነው? የእስያምህበን የሱስ ክርስቶስ ሳድቅ ፈራጅ አማላጅ Amalajee, Jesus Christos, kase hulubel ay subinau kudos, letona gan, siwa te jale, lets kalle ng, Christos Jesus. ወንድሞቼና እህቶቼ ስለነበረን የመዝሙር ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ይህንን የመዝሙር ክፍለ ጊዜ ስናጠናቅቅ ይገባዋል፣ ይገባዋል፣ ማዕተቡን ይፈታ ዘንድ ይገባዋል እያለች እህታችን ቤተልሔም ኃይለ ሚካኤል ከታዳጊ ሕፃናቶች ጋር የምትዘምረውን መዝሙር በመጋበዝ የፕሮግራማችን ፍጻሜ እናደርጋለን። ለሚኖራችሁ የመዝሙር ምርጫና እንዲሁም አስተያየት በመልእክት በ0910828182 ላይ እንድትጽፉልን እናበረታቸዋለን እናበረታታቸዋለን። በሚቀጥለው ሳምንት ደግሞ ሌሎች ጣዕመ ዜማዎችን ይዘን እስከምንገናኝ ድረስ የእግዚአብሔር ጸጋና ምሕረት፣ ፍቅር ከሁላችሁ ጋር ይሆን። ሰላም ሆኖልን። I see Jesus